የደቡብ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ እንዳስታወቀው ሰራተኞቹ በሐሰተኛ የትምህርት ማስረጃዎች መቀጠራቸው ሊደረስባቸው የቻለው ቢሮው ከተለያዩ መንግስታዊ ተቋማት በተውጣጣ ቡድን አማካኝነት ባካሄደው የማጣራት ስራ ነው። ቡድኑ ከዲፕሎማ እስከ መጀመሪያ ዲግሪ የሚደርሱ 3207 ሐሰተኛ የትምህርት ማስረጃዎችን ማግኘቱን የቢሮው ምክትል ኃላፊ አቶ መኮንን ደስታ ገልጸዋል። ከሁሉም እስከ ቀበሌ ድረስ ባለው መዋቅር ከሁሉም ዞኖች ማለት ነው ክልሉ ያሉ ዞኖች ወደ ሶስት ሺህ ሁለት መቶ ሰባት ሐሰተኛ የትምህርት ማስረጃ ተገኝቶ ህጋዊ እርምጃ የተወሰደባቸው አካላት አሉ። አስተዳደር እርምጃ የተወሰደባቸው አካላት አሉ። በሐሰተኛ የትምህርት ማስረጃዎች ሲገለገሉ የተደረሰባቸው ሰራተኞች በክልል በዞንና በወረዳ የአስተዳደር መዋቅሮች ውስጥ በተለያዩ የስራ መደቦች በማገልገል ላይ የነበሩ መሆናቸውን የጠቀሱት ምክትል ቢሮ ኃላፊው ከነኚህም መካከል በክልሉ በከፍተኛ የሥራ ኃላፊነት ላይ የተቀመጡ አመራሮችም ይገኙበታል ብለዋል። ከባለሙያ እስከ አመራር ድረስ መሠረታዊ ችግር ያለባቸው በሐሰተኛ ትምህርት ማስረጃ ፐብሊክ ሰርቪስን የተንቀሳቀሱ አካላትን በመለየት ህጋዊ እርምጃ፣ አስተዳደራዊ እርምጃ ጎዳ አመራሩ ሲመጣ ፖለቲካሊም እርምጃ መውሰድና ብሎም ደግሞ በህግ ጭምር እንዲጠየቁ የተደረገበት አግባብ አለ። ቢሮው በቀጣይ የሐሰተኛ የትምህርት ማስረጃዎች ማጭበርበርን ለመከላከል በሰራተኞች ቅጥር ወቅት የሚቀርቡ መረጃዎችን አስቀድሞ ለመለየት የሚያስችለውን መመሪያ ቀርጸው ተግባራዊ ማድረግ መጀመሩን ምክትል የቢሮ ኃላፊ አቶ መኮንን ደስታ አመልክተዋል። አዲስ የሚመጡ አካላትን በተመለከተ ከተቀላቀለ በኋላ ለማጥራት ወይም ለመፈተሽ ከመሄድ ይልቅ ገና ከመቀጠሩ በፊት የትምህርት ትምህርት ማስረጃው ሕጋዊ ነው አይደለም የሚለውን ነገር የማጥራቱ ስራ ለመስራት የምንችልበት የአሰራር ስርዓት ሊዘረጋ ይገባል የሚል ዳይሬክሽን ተቀምጦ ስለነበረ መመሪያ ቁጥር ዘጠኝ አዘጋጅተናል። መመሪያ ቁጥር ዘጠኝ ሲዘጋጅ የሶስትዮሽ አሰራርን ተግባራዊ እናደርጋለን የሚል አቅጣጫ ነበር ተቀምጦ የነበረው። ይሄም ማለት ቀጣሪ መስሪያ ቤት አለ፣ ሁለተኛው ፋይናንስ ደሞዝ የሚከፍለው አካል ሶስተኛው ደግሞ ፐብሊክ ሰርቪሱ። ይሄ ሶስቱ ተቋም በጋራ ተቀናጅቶ አዲስ የስራ መደብ አዲስ ቫካንሲ አለ ተብሎ ከተባለ ማሰቂያ ወጥቶ አዲስ ለመቀጠር የሚፈልጉ አካላት በሚወጡበት ጊዜ የትምህርት ማስረጃቸውን የማጥራት ሕጋዊ ነው አይደለም የሚለውን ነገር ከቅጥርም ጋር ተያይዞ የዘመድ አዝማድ አሰራርን ጭምር ለማስቀረት የሚያስችል አካሄድ ለመከተል ምቹ ሁኔታ ይፈጥራል የሚል የሶስትዮሽ አሰራር ስርዓት ዘርግተናል። የሐዋሳ ዩኒቨርሲቲ የትምህርት ጥራት ማረጋገጫና ማሻሻያ ዳይሬክቶሬት ዳይሬክተር ዶክተር አዳሙ አሰፋ በበኩላቸው በአሁኑ ወቅት በመጠንና በአይነት እየጨመረ የሚገኘውን የድርጅትና የግለሰብ መረጃዎችን ታማኒነት ለማረጋገጥ በተለይ የከፍተኛ ትምህርት ተቋማት፣ የመንግሥት መስሪያ ቤቶችና የንግድ ኩባንያዎች ዘመኑ የደረሰበትን የቴክኖሎጂ ውጤት በጥቅም ላይ የሚያውሉበትን ስልት ሊቀይሱ ይገባል ሲሉም መክረዋል። የምንሰጣቸው ሰርቲፊኬቶች ሌላ ፎርጀሪ እንዳይሰራ የሚከለክሉ አንዳንድ ዘዴዎች አሉ። እነዛ ዘዴዎችን መጠቀም አለባቸው የትምህርት ተቋማት በተለይ ለምሳሌ የሚሰጠው ዲፕሎማ የዛ ተቋም ስለመሆኑ ማረጋገጫዎች አሉ። የተለያየ ዘዴዎች አሉ። ለምሳሌ በጣም ማይክሮስኮፒክ የሆኑ ጽሁፎች የታተሙበት በአይን የማይታይ በማይክሮስኮፕ ብቻ የሚታዩ ጽሁፎች አሉ። ፎቶኮፒ እንኳን ቢደረግ ብለርድ ሆነው የሚጠፋ አይነት የሚያትሙ አሉ። በደቡብ ክልል ከ285,000 በላይ የመንግሥት ሠራተኞች በክልል በዞንና በወረዳ ደረጃ በሚገኙ የአስተዳደር መዋቅሮች ውስጥ በማገልገል ላይ እንደሚገኙ ከክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ የተገኘው መረጃ ያመለክታል። ለዲደብልዩ ዘገባ ሸዋንግዛወጋየው ሐዋሳ።